ከኤስቢኤስ አማርኛ ጋር ኖት። ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አማሪክ ይጎብኙ። ሀገርኛ ሪፖርት ሰላም ጤን ይስጥልን፣ የተከበራችሁ አድማጮቻችን እንደምንሰነበታችሁ ሳምንታዊና አጠር ያሉ የአገራዊ ዘገባዎችን የምናቀርብበት ዝግጅታችንን ጀምረናል። አብራችሁን ቆዩ። በቅድሚያም ከውጭ ለምናገኘው ሀብት ብለን ሀገራዊ ክብራችንን አሳልፈን አንሰጥም አሉ። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከታላቁ የኢትዮጵያ ህዳሴ ግድብ አንጻር ሀገራዊ ክብርን አሳልፎ የሚሰጥ ስምምነት ውስጥ መንግስታቸው እንደማይገባ ነው ጠቅላይ ሚኒስትሩ የተናገሩት። የብልጽግና ፓርቲ አመራሮች ስልጠና ማጠቃለያ ላይ ጠቅላይ ሚኒስትሩ ባስተላለፉት መልእክት ከውጭ ለምናገኘው ሀብት ብለን ሀገራዊ ክብራችንን አሳልፈን አንሰጠም ማለታቸው ነው የተዘገበው። የአሜሪካው የገንዘብ ሚኒስትር ባለፈው ቅዳሜ ያወጡት መግለጫ ከኢትዮጵያ ባለስልጣናትና ከህዝቡ ጠንካራ ተቃውሞ የገጠሙ ሲሆን በሂደቱ የአሜሪካንን ገለልተኝነት ላይ ጥያቄን ከተለያዩ ወገኖች አስነስቷል። የአሜሪካ መግለጫ የድርድር ሰነዱ ሳይፈረም በዚህ ዓመት መገባደጃ ላይ ይጀመራል የተባለው የውሃ ሙሌት ስራ መካሄድ እንደሌለበት በአጥንት ቢያስቀምጥም ኢትዮጵያ በዚህ እንደማትስማማ አስታውቃለች። ጠቅላይ ሚኒስትር ዶክተር አብይ አህመድም በበኩላቸው መልክ ግድቡን የሌሎቹንም ሀገራት ጥቅም በማይገፋ መልኩ አጠናቀን ጥቅም ላይ እናውሏለን ሲሉም አመልክተዋል። ጨምረውም ማንኛውም ምንም እንኳን ቀደም ብለን ማጠናቀቅ ቢኖርብንም በባለፈው ሳንቆጭ የያዝነውንም ሳንለቅ ግድቡን አጠናቀን የሕዝባችንን ተጠቃሚነት ለማረጋገጥ መስራት ያስፈልገናል ብለዋል። ወደ ሌላ ዜና ስናመራ እነ አቶ በረከት ስምኦን ፍርድ ቤት መቅረባቸው ተነገረ። በመዝገቡ አቶ በረከት ስምኦን አንደኛ ተከሳሽ ሲሆኑ አቶ ታደሰ ካሳና አቶ ዳኒኤል ግዛው ሁለተኛና ሶስተኛ ተከሳሽ ሆነው ቀርበዋል። የአማራ ክልል ጠቅላይ ፍርድ ቤት የዛሬው ቀጠሮ በአንደኛና ሁለተኛ ተከሳሾች የሰነድ ማስረጃ ላይ የአቃቤ ሕግን አስተያየትን እንደመቀበልና ተጨማሪ የሰነድ እንዲያዝላቸው ለማድረግ እንዲሁም ሶስተኛ ተከሳሽ አሉኝ ያሉትን ተጨማሪ ማስረጃዎች እንዲያዝላቸው በጠየቁት ላይ ውሳኔ ለመስጠት ነበረ። ችሎቱ በአንደኛና ሁለተኛ ተከሳሾች ላይ አቃቢ ትንበቶች ያቀረበ ሲሆን ዳሽን ቢራ ፋብሪካና የኢንዱስትሪ ፓርኮችን እንዲያቀርቡ የተጠየቁትን ሰነድ ማስረጃም አቅርቧል። ሶስተኛ ተከሳሽን ይያዝልኝ ያሉት ማስረጃም ፍርድ ቤቱ ተቀብሏቸዋል። ግራቀኞን የተመለከተው ፍርድ ቤቱ የመዝጊያ ንግግር የሚቀርበው ክርክር ከተጠናቀቀ በኋላ መሆኑን በመጥቀስ አቃቢ ግን ቀደም ብሎ አስተያየቱን ይስጥ ብሏል። በዚህ መሰረት ዓርብ መጋቢት አራት ቀን ሁለት ሺ አስራ ሁለት ዓመተ ምህረት አስተያየት እንዲሰጥ ተወስኗል። ወደ አባይ ግድብ ስንመለስ ግብጽ በህዳሴው ግድብ ዙሪያ ኢትዮጵያን በመቃወም ለአረብ ሀገራት ያቀረበችውን ሰነድ ሱዳን አልቀበልም አለች። በግብጽ ካይሮ በተካሄደው የአረብ ሊግ አንድ መቶ ሀምሳ ሶስተኛ የሚኒስትሮች ስብሰባ ላይ ግብጽ በግድቡ ዙሪያ የሊጉ አባል ሀገራትን ከጎኗ እንዲቆሙ ያቀረበችው ሰነድ ላይ ነው ሱዳን ያላትን ልዩነት ገለጸች የተባለው። በስብሰባ ላይ የግብጽ የውጭ ጉዳይ ሚኒስትር ሳሚ ሽኩሪ የአረብ ሀገራት በግድቡ ዙሪያ ከግብጽና ሱዳን ጎን እንዲቆሙ ጥሪ አቅርበው ነበረ። ነገር ግን ሱዳን በህዳሴ ግድብ ላይ የአረብ ሊግ ከግብፅ ጋር ለመቆም ያሳለፈውን የትብብር ውሳኔ እቃወማለሁ ብላለች። በግብፅ የተዘጋጀውን ሰነድ እንደማትቀበል ያስታወቀችው ሱዳን ከሰነዱ ስሟ እንዲወጣላትም ጥያቄ አቅርባለች። ግብፅ ኢትዮጵያን በመወንጀል ለሊጉ ያቀረበችው ረቂቅም የድጋፍ ሰነድ የአረብ ሀገራት ኢትዮጵያን በመቃወም ከግብፅና ሱዳን ጋር እንዲቆሙ የሚጠይቅ ነው። የአረብ ሊግም ግብፅ በአባይ ውሃ ላይ ያላትን ታሪካዊ መብት የሚደግፍና የኢትዮጵያን የተናጠል ውሳኔ የሚኮንን ውሳኔ አሳልፏል። ይሁንና ሰነዱ አይመ ከስኝ ያለችው ካርቱም ከህዳሴው ግድብ ጋር ተይዞ ሊጉ ከግብፅና ከሱዳን ጋር እንዲቆም የሚጠይቅ የረቂቅ የድጋፍ ሰነድ ውድቅ አድርጌዋለሁ ብላለች። በግብፅ የቀረበው ሰነድ ኢትዮጵያን የሚያስቀይም ከመሆኑም ባለፈ የሀገሯን ብሔራዊ ጥቅም እንደሚጋፋም ነው ሱዳን በስብሰባው ላይ ያነሳችው። ሱዳን እንደነዚህ ያሉ ሰነዶችና መግለጫዎች በግድቡ ዙር የሚደረጉ ድርድሮችም ሊያደናቅፉና የአረብና የኢትዮጵያን ግንኙነት ይበልጥ ሊያበላሹ እንደሚችሉ አንስታ መከራከሯ አግራሞት መጫሩን አህራም የተሰኘው የግብፅ ሚዲያ ጠቅሶ ተዘግቧል። አሜሪካ ከታዛቢነት ወደ አሸማጋይነት ብሎም ስምምነት አርቃቂነት የተሸጋገረበት ሁኔታ ተቀባይነት የለውም ያሉት ደግሞ ዶክተር ኢንጂነር ስለሺ በቀለ ናቸው። ሚኒስትሩን የተናገሩት የታላቅ ወዳሴ ግድብ ግንባታ ህዝባዊ አስተባባሪ ብሔራዊ ምክር ቤት አስራ ሁለተኛ መደበኛ ጉባኤውን በኢንተርኮንቲኔንታል ሆቴል ባካሄደበት ወቅት ነው። በጉባኤው ላይ የግድቡ አሁን የደረሰበት የግንባታ ደረጃና የታችኞቹን ተፋሰስ ሀገራት የሶስትዮች ድርድርን በተመለከተ የውሃ መስኖና ኤነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ለብሔራዊ ምክር ቤቱ አባላት ገለጻ አድርገዋል። በተለይም በድርድሩ ሂደት የአሜሪካ ከታዛቢነት ወደ አሸማጋኝነት ብሎም ስምምነት አርቃቂነት የተሸጋገረችበት ሁኔታ መኖሩን ጠቁመው በኢትዮጵያ በኩል ይህ ተቀባይነት የሌለው መሆኑን ለምክር ቤቱ አባላት አረጋግጠዋል። የምክር ቤቱ አባላትም በተለይም የአሜሪካ መንግሥት ሰሞኑን ያሳየውን አቋም በማንሳት አሜሪካ ወደ ድርድር ሂደቱ ለምን ገባች? የሱዳን አቋም ምንድን ነው? በፐብሊክ ዲፕሎማሲ ረገድ እየተሰላሉ ስራ እና መረጃ ለህዝብ በማቅረብ ረገድ በመንግሥት በኩል ክፍተት አለ የሚሉ ጥያቄዎች ተነስተው ከመድረኩ በዶክተር ኢንጂነር ስለሺ በቀለ በኩል ምላሾች ተሰጥተውባቸዋል። በግብጽ በኩል ድርድሩ ከእዳሴ ግድብ ውሃ ሞላልና አለቃቀቅ አልፎ በውሃ ድርሻና አጠቃቀም ላይም እንዲሆንና የኢትዮጵያን የወደፊት በአባይ ውሃ የመጠቀምን መብት የሚገድብ አይነት ስምምነት ላይ እንዲደረስ ፍላጎቶች ያሉ መሆናቸውን የጠቆሙት ሚኒስትሩ በኢትዮጵያ በኩል ከእዳሴ ግድብ ውሃ አለቃቀቅና ሞላል ውጪ የሚደራደሩበት ጉዳይ እንደሌለ ለምክር ቤቱ ገልጸዋል። የፌዴሬ ምክትል ጠቅላይ ሚኒስትርና የምክር ቤቱ ሰብሳቢ አቶ ደመቀ መኮንን በበኩላቸው ኢትዮጵያን በዳይ አድርጎ የማቅረብና ሌሎችን በደጋፊነት የማሰባሰብ ሁኔታ ስለነበረ እውነቱን ለማስረዳት ሲባል አሜሪካና የዓለም ባንክ በታዛቢነት በሚሳተፉበት ድርድር ኢትዮጵያ መግባቷን ጠቁመው አሁን ግን ይህን ድርጊት፣ ይህን አድርጉ፣ ይህንን አታድርጉ፣ ይህንን ፈርሙ የሚል አይነት አካሄድ ተገቢነት የሌለውና ድፍረት የተቀላቀለበት አካሄድ ስለሆነ መታረም አለበት ብሏል። ቀጣይ ድርድር ሂደቶችም በጥበብ የኢትዮጵያን ጥቅም በማስጠበቅና በማረጋገጥ መሆን እንደሚገባው ተናግረዋል። የህዳሴ ግድብ የተጀመረበት ዘጠነኛ ዓመት ወደፊት በሚከበርበት ሁኔታም በሁሉም ክልሎች ንቅናቄ መፍጠር የተፋሰስ ልማት ስራዎችን በተለይም በአባይ የተፋሰስ ውስጥ ትኩረት ሰጥቶ መስራት እንደሚገባ ምክትል ጠቅላይ ሚኒስትሩ አሳስበዋል። ወደ ሌላ ዜና ስናመራ የኦሮሚያ ክልላዊ መንግስትና በክልል ቀሳቀሰውን ታጣቂ ቡድን የሚያስጠርቅ ኮሚቴ መቋቋሙ ተነገረ። ከኮሚቴው ከትናንትና ጀምሮ ወደ ስራ መግባቱን አስመልክቶ ለመገናኛ ብዙኃን መግለጫ ሰጥቷል። ይህ ኮሚቴ የህብረተሰቡን ሰላም ለማረጋገጥና እርቅን ለመፍጠር መንግስት እያደረገ ያለውን ጥረት የሚደግፍ ነው ተብሏል። የእርቅና ሰላም ኮሚቴ ዋና ጸሐፊ አቶ ለሚታዬ እንዳሉት በኦሮሚያ ክልል የተለያዩ አካባቢዎች በተፈጠሩ የሰላም እጦት ችግሮች ምክንያት ህብረተሰቡ ለእንግልት ተዳርጓል። በተለይም በክልሉ ምዕራብ ወለጋና ጉጂ ዞኖች የተፈጠረው አለመግባባት የአካባቢውን ነዋሪዎች አላስፈላጊ መስዋዕትነት እያስከፈለ እንደሚገኝ ተናግረዋል። ችግሩ ለመፍታት በመንግስት እና በታጣቂ አካላት መካከል ያለውን ችግር በሰላማ በሰላማዊ መንገድ መፍታት እንደሚያስፈልግም አመልክተዋል። የኮሚቴ ዋና ዓላማም ችግሩ በሰላማዊ መንገድ እንዲፈታ መንግስትና በክልሉ ያሉ ታጣቂ አካልን አገናኝቶ በጠረጴዛ ዙሪያ እንዲወያዩ ማስቻል ል ህብረተሰቡም ለዚህ እርቀ ሰላም የድርሻውን እንዲያበረክት በተለያዩ አካባቢዎች የህዝባዊ ውይይቶች እንደሚካሄዱም ተገልጿል። በመንግስት በኩልም የህብረተሰቡን ችግር ለመፍታት እርቅና ሰላምን ለማስፈን የታየ ቁርጠኝነት የሚያኮራ መሆኑን ተናግሯል። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻ እንዳሉት ክልሉ የህብረተሰቡን ሰላም እንዲመለስ ስራዎችን በመስራት ላይ ይገኛል ብለዋል። ለኤስቢኤስ ሬዲዮ ከአዲስ አበባ ሀገርኛ ሪፖርት። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። የዚህ አይነት ታሪኮችን በተጨማሪ ማድመጥ ይሻሉ? በአፕል ፖድካስት፣ ጉግል ፖድካስት